ኦሪት ዘኍልቍ ምዕራፍ አራት እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ከሌዊ ልጆች መካከል በየወገናቸው በየአባቶቻቸው ቤቶች የቀዓትን ልጆች ድምር ውሰድ። ከሠላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ በመገናኛው ድንኳን ይሠሩ ዘንድ ለአገልግሎት የሚገቡበትን ሁሉ ትደምራለህ። በመገናኛው ድንኳን በንዋየ ቅዱሳቱ ዘንድ የቀዓት ልጆች ሥራ ይህ ነው። ከሰፈሩ በተነሱ ጊዜ አሮንና ልጆቹ ገብተው የሚሸፍነውን መጋረጃ ያውርዱ፣ የምስክሩንም ታቦት ይጠቅልሉበት። በላዩም የአቆስጣውን ቁርበት መሸፈኛ ያድርጉበት፣ በእርሱም በላይ ሁለንተናውን ሰማያዊ የሆነ መጐናጸፊያ ይዘርጉበት፣ መሎጊያዎችንም ያግቡ በገጸ ኅብስት ገበታ ላይ ሰማያዊውን መጐናጸፊያን ይዘርጉበት። በእርሱም ላይ ወጭቶችን፣ ጭልፋዎችንም፣ ጽዋዎችንም ለማፍሰስ መቅጃዎችንም ያድርጉ። ሁልጊዜም የሚኖር እንጀራ በእርሱ ላይ ይሁን። በእነርሱም ላይ ቀይ መጐናጸፊያ ይዘርጉ። በአቈስታውም ቁርበት መሸፈኛ ይሸፍኑት። መሎጊያዎቹንም ያግቡ። ሰማያዊውንም መጐናጸፊያ ይውሰዱ። የሚያበራውንም መቅረዝ፣ ቀንዲሎቹንም፣ መኰስተሪያዎቹንም፣ የኩስታሪ ማድረጊያዎችንም፣ እርሱንም ለማገልገል የዘይቱን ዕቃዎች ሁሉ ይሸፍኑ። እርሱንና ዕቃዎችን ሁሉ በአቆስጣ ቁርበት መሸፈኛ ውስጥ ያድርጉ። በመሸከሚያውም ላይ ያድርጉት። በወርቁም መሠዊያ ላይ ሰማያዊውን መጎናጸፊያ ይዘርጉበት፣ በአቆስጣም ቁርበት መሸፈኛ ይሸፍኑት፣ መሎጊያዎችንም ያግቡ። በመቅደስም ውስጥ የሚያገለግሉበትን የማገልገያውን ዕቃ ሁሉ ይውሰዱ፣ በሰማያዊውም መጎናጸፊያ ውስጥ ያስቀምጡት፣ በአቆስጣም ቁርበት መሸፈኛ ይሸፍኑት፣ በመሸከሚያውም ላይ ያድርጉት። አመዱን ከመሠዊያው ላይ ያስወግዱ ያስወግዱሐምራዊውንም መጐናጸፊያ ይዘርጉበት። የሚያገለግሉበትንም ዕቃውን ሁሉ ማንደጃዎችን፣ ሜንጦችን፣ መጫሪያዎቹንም፣ ድስቶችንም የመሠዊያውን ዕቃ ሁሉ ያስቀምጡበት። በእርሱም የአቆስጣን ቁርበት መሸፈኛ ይዘርጉ፣ መሎጊያዎችንም ያግቡ። ከሰፈሩም ሲነሱ አሮንና ልጆቹ መቅደሱና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ ከዚያን ጊዜ የቀዓት ልጆች ሊሸከሙት ይመጣሉ። እንዳይሞቱ ግን ንዋያ ቅዱሳቱን አይንኩ። በመገናኛው ድንኳን ዘንድ የቀዓት ልጆች ሸክም ይህ ነው። የካህኑም የአሮን ልጅ አልዓዛር በመብራቱ ዘይት በጣፋጩም ዕጣን ላይ ሁልጊዜም በሚቀርበው በእህሉ ቁርባንና በቁባቱ ዘይት ላይ ይሾም። ማደሪያውንም ሁሉ በእርሱም ውስጥ ያለውን ሁሉ መቅደሱንና ዕቃውን ይጠብቃል። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። የቀዓትን ወገኖች ነገድ ከሌዋውያን መካከል አታጥፎአቸው። ነገር ግን ወደ ቅድስተ ቅዱሳን በቀረቡ ጊዜ በሕይወት ይኖሩ ዘንድ እንጂ እንዳይሞቱ እንዲሁ አድርጉላቸው። አሮንና ልጆቹ ይግቡ ለሰውም ሁሉ ሥራውንና ሸክሙን ይዘዙ። ነገር ግን እንዳይሞቱ ንዋየ ቅዱሳቱን ለድንገት እንኳን ለማየት አይግቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የጌድሶንን ልጆች ድምር ደግሞ በየአባቶቻቸው ቤቶች በየወገናቸውም ውሰድ። የመገናኛውን ድንኳን ሥራ ይሠሩ ዘንድ ለአገልግሎት የሚገቡትን ሁሉ ከሠላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ቍጠራቸው። የጌርሶናውያን ወገኖች ሥራ በማገልገልና በመሸከም ይህ ነው። የማደሪያውን መጋረጃዎች፣ የመገናኛውንም ድንኳን መደረቢያውንም፣ በላዩም ያለውን የአቆስጣውን ቁርበት መደረቢያ፣ የመገናኛውንም ድንኳን ደጃፍ መጋረጃ፣ በማደሪያውና በመሠዊያው ዙሪያውን ያለውን የአደባባዩን መጋረጃ የአደባባዩንም ደጃፍ መጋረጃ፣ አውታሮቻቸውንም፣ ለማገልገል የሚሠሩበትን ዕቃ ሁሉ ይሸከሙ፤ በዚህ ያገልግሉ። የጌድሶናውያን አገልግሎት ሁሉ ሸክማቸውም ሁሉ ሥራቸውም ሁሉ በአሮንና በልጆቹ ትእዛዝ ይሆኑ፤ የሚደርስባቸውንም ሸክም ሁሉ ትነግሩአቸዋላችሁ። የጌድሶናውያን ወገኖች አገልግሎት በመገናኛው ድንኳን ዘንድ ይህ ነው። ከካህኑ ከአሮን ልጅ ከኢታምር እጅ በታች ይሆናሉ። ይሆናሉ የሜራሪንም ልጆች በየወገናቸው በየአባቶቻቸው ቤቶች ቁጠራቸው። የመገናኛውንም ድንኳን ሥራ ይሠሩ ዘንድ ለአገልግሎት የሚገቡትን ሁሉ ከሰላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ቁጠራቸው በመገናኛው ድንኳን ዘንድ ባለው አገልግሎታቸው ሁሉ የማደሪያው ሳንቆች፣ መወርወሪያዎችም፣ ተራዳዎችም እግሮች በዙሪያውም የሚቆሙት የአደባባዩ ምሰሶች እግሮችም፣ ካስማዎችም አውታሮችም፣ ዕቃዎቹና መገልገያዎቹ ሸክማቸው ነው። የሚጠብቁትንም የሸክማቸውን ዕቃ ሁሉ በስማቸው ቁጠሩ። የሜራሪ ልጆች ወገኖች አገልግሎት በመገናኛው ድንኳን ዘንድ ከካህኑ ከአሮን ልጅ ከኢታምር ልጅ በታች በየአገልግሎታቸው ሁሉ ይህ ነው። ሙሴና አሮንም የሕዝቡም አለቆች የቀዓትን ልጆች በየወገናቸው በየአባቶቻቸውም ቤቶች ቆጠሯቸው። በመገናኛውም ድንኳን ውስጥ ይሠሩ ዘንድ ወደ አገልግሎት የገቡትን ሁሉ ከሠላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ያሉትን ቈጠሯቸው። በየወገናቸውም ከእነርሱ የተቈጠሩት ሁለት ሺህ ሰባት መቶ አምሳ ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለገሉት ሁሉ ከቀዓታውያን ወገኖች የተቈጠሩት ሙሴና አሮን የቈጠሯቸው እነዚህ ናቸው። በየወገናቸውም በየአባቶቻቸውም ቤቶች የተቈጠሩት የጌድሶን ልጆች በመገናኛው ድንኳን ውስጥ ይሠሩ ዘንድ ለአገልግሎት የገቡት ከሠላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ያሉት በየወገናቸውም በየአባቶቻቸውን ቤቶች የተቆጠሩት ሁለት ሺህ ስድስት መቶ ሠላሳ ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለግሉት ሁሉ ከጌድሶን ልጆች ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገናቸውም በየአባቶቻቸውን ቤቶች ከሜራሪ ልጆች ወገኖች የተቆጠሩት በመገናኛው ድንኳን ውስጥ ወደ አገልግሎት የገቡት ሁሉ ከሰላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ያሉት በየወገናቸው የተቈጠሩት ሦስት ሺህ ሁለት መቶ ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ ከሜራሪ ልጆች ወገኖች የተቈጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገናቸውና ባየ አባቶቻቸው ቤቶች። ከሌዋውያን የተቈጠሩት ሁሉ ሙሴና አሮን የእስራኤልም አለቆች የቈጠሩአቸው በመገናኛው ድንኳን ውስጥ ሥራውን ለመሥራትና ዕቃውን ለመሸከም የገቡት ሁሉ ከሠላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ያሉት ከእነርሱ የተቆጠሩት ስምንት ሺህ አምስት መቶ ሰማንያ ነበሩ እንደ እግዚአብሔር ትእዛዝ እያንዳንዳቸው በየአገልግሎታቸውና በየሸክማቸው በሙሴ እጅ ተቈጠሩ እግዚአብሔር ሙሴን እንዳዘዘ እንዲሁ በእርሱ ተቆጠሩ።